ለዕለቱ የዓለም ዜናዎች አቅራቢ ለማንተ ጋፍቶ ተለቃለሁ። መልካም ቆይታ። የዲ ደብልዩ ዜና። ጤና ይስጥልኝ አድማጮች፣ እንደምን አምሽታችኋል? በቅድሚያም አርእስተ ዜና። በትግራይ ልዩ ኃይል ጥቅምት 24 ቀን 2013 ዓ ም ታፍነው ከነበሩ የሰሜን እዝ የመከላከያ አባላት መካከል 1139ኙ በእግር ተከዜን ተሻግረው አማራ ክልል ሰቆጣ መድረሳቸው ተገለጠ። የኢትዮጵያ ሰብዓዊ መብቶች ኮሚሽን በትግራይ ክልል የሚካሄዱ የምለሶ ማቋቋም ተግባራት በሰብአዊ መብቶች የሚመሩ መሆን እንደሚገባቸው አሳሰበም። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን 100,000 የሚጠጉ ኤርትራዊ ስደተኞች በሰሜን ትግራይ አካባቢዎች የምግብ እጥረት እንዳጋጠማቸው አስታወቀ። በደቡብ ክልል ኮንሶ ዞን፣ አማሮ፣ ደራሼ፣ አሌና ቡርጂ ልዩ ወረዳዎች ተፈጥሮ በነበረው ግጭት እጃቸው አለበት የተባሉ 137 ተጠርጣሪዎች በቁጥጥር ስር መዋላቸውን የክልሉ ሰላምና ጸጥታ ቢሮ አስታወቀ። የአንድ መቶ ሚሊዮን ውድመት የተከሰተበት ኃይሌ ባቱ ሪዞርት ከአራት ወራት መልሶ ግንባታ በኋላ ዛሬ ወደ አገልግሎት መመለሱ ተገለጠ። ዜናው በዝርዝር። በትግራይ ልዩ ኃይል ጥቅምት 24 ቀን 2013 ዓ ም ታፍነው ከነበሩ የሰሜን እዝ የመከላከያ አባላት መካከል 1139ኙ የተከዜ ወንዝን በእግር ተሻግረው አማራ ክልል ሰቆጣ መድረሳቸው ተገለጠ። የዋግግምራ ብሔረሰብ አስተዳደር ከ1000 በላይ የጦሩ አባላት ወደ ከተማዋ መግባታቸውን ተናግሯል። የዋግግምራ ብሔረሰብ አስተዳደር የመንግሥት ኮሚኒኬሽን ኃላፊ አቶ ጳውሎስ በላይ የመከላከያ አባላቱ በምን ሁኔታ ውስጥ እንደሚገኙ አብራርቷል በሀያ መጀመሪያ የገቡት ወደ ሁለት መቶ ሀያ ሶስት ነበረ ትናንት እስከ አስራ አንድ ሰዓት ድረስ ደግሞ በሀያ አንድ እነሱንም ጨምሮ ወደ አምስት መቶ ሰማንያ ስምንት ደርሶ ነበር ሌሊትም የገባ ነበረ ጠቅላላ እስከ ሰዓት ግን አንድ ሺ አንድ መቶ ሰላሳ ዘጠኝ የመከላከያ ሰራዊት አባላት በዋግ ኽምራ ሰቆጣ ከተማ አንድ ትምህርት ቤት ካምፓር ግን ህብረተሰብ የመመገብ ስራና እነሱን መርገናቸውን የመጠገን ከዛ በኋላ ደግሞ ወደ ፌዴራል የሚሄዱበት ህብረት ሰልፍ የማዘጋጀ ስራዎች እየተሰሩ ነው ያሉት። ወደ አማራ ክልል ከገቡት የሰሜን እዝ የመከላከያ አባላት መካከል በትግራይ ክልል ለ23 ዓመታት የኖሩ እንደሚገኙበት የባህር ዳሩ ወኪላችን አለምነው መኮንን የላክልን ዘገባ ይጠቁማል። የኢትዮጵያ ሰብአዊ መብቶች ኮሚሽን በምህፃሩ ኢሰመኮ በትግራይ ክልል የሚካሄዱ የመልሶ ማቋቋም ተግባራት በሰብአዊ መብቶች የሚመሩ መሆን እንደሚገባቸው አሳሰበም። ኮሚሽኑ በተለይ የተጠፋፉ ቤተሰቦች እንዲገናኙ ተገቢው ሰብአዊ እርዳታ እንዲሰጥ፣ የተቋረጡ የስልክ የውሃና ኤሌክትሪክ ኃይልን ጨምሮ መሰረተ ልማት አገልግሎቶች ትኩረት እንዲያገኙም ጠይቋል። የኢትዮጵያ ቀይ መስቀል ማህበር ምክትል ዋና ጸሐፊ አቶ እንግዳ ማንደፍሮ በበኩላቸው እስካሁን ማህበራቸው ከአንድ ሺህ በላይ ሰዎችን ማገናኘቱን ለዶቼ ቬሌ ዲ ደብልዩ ተናግሯል። የተጠፋፉ ቤተሰቦችን በማገናኘት እንግዲህ የኢትዮጵያ ቀይ መስቀል ዋናው አዲስ አበባ እና ዓለም አቀፍ ቀይ መስቀል ኮሚቴ አይሲአርሲ እንዲሁም ኢትዮጵያ ቀይ መስቀል መቀሌ ቅርንጫፍ ወይም ትግራይ ቅርንጫፍ አንድ ላይ ነው የምንሰረው እና አንድ ግቢ ናቸው እና ኦፊሳቸው እስካሁን ከአንድ ሺ በላይ የተጠፋፉ ሰዎችን በስልክም ደህንነታቸውን በማረጋገጥም ስራ ሰርቷል ማለት ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን የሰብአዊ እርዳታ ሰጪ አገልግሎት ወደ ነበሩበት እንዲመለሱ የተፈናቀሉና የተሰደዱ ሰዎችም ወደ መደበኛ መኖሪያቸው እንዲመለሱ የሚያስችል አስፈላጊ የሆነው እርዳታ እንዲደራጅም አሳስቧል። በዚህ መል የተጎዱትን መልሶ ለማቋቋም የሰብአዊ መብቶች ጥሰትና ያስከተለውን የሰብአዊ ቀውስ የሚመረምር ገለልተኛና ግልጽ የሆነ አሰራር ከወዲሁ እንዲተገበር ተአማኒና አካታች የሆኑ የእርቅና የፍትህ ሂደቶችን በጊዜ ማደራጀት እንደሚያስፈልግም አመልክቷል። ኢሰመኮ አክሎም በትግራይ ተወላጆች ላይ ብሔርን መሰረት ያደረገ መድሎና መገለል ስለመድረሱ የሚቀርቡ ቅሬታዎች በከፍተኛ ደረጃ እንዳሳሰቡት ገልጾ እየተከታተለው እንደሚገኝም ጠቁሟል። የተባበሩት መንግስታት ድርጅት የስደተኞች መርጃ ከፍተኛ ኮሚሽን አንድ መቶ ሺህ የሚጠጉ ኤርትራዊ ስደተኞች በሰሜን ትግራይ አካባቢዎች የምግብ እጥረት እንዳጋጠማቸው አስታወቀም። በአካባቢው ለሳምንታት በዘለቀ ውጊያ ስደተኞቹ ምግባቸው እያለቀ መምጣቱ እንዳሳሰበው ዓለም አቀፉ ተቋም ገልጧል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ቃል አቀባይዋ ባባር ባሎች ስደተኞቹ ላይ ተጋርጧል ያሉትን ስጋታቸውን ዘርዝሯል። በግዳጅ መባረር፣ ጠለፋ፣ እንዲሁም በመጠለያ ጣቢያዎቹ አቅራቢያ ግጭት መኖሩን የገለጡት ቃል አቀባይዋ ሁኔታው እጅግ እንደሚያሳስባቸውም ተናግሯል። በደቡብ ክልል ኮንሶ ዞን አማሮ፣ ደራሼ፣ አሌና ቡርጂ ልዩ ወረዳዎች ተፈጥሮ በነበረው ግጭት እጃቸው አለበት የተባሉ 137 ተጠርጣሪዎች በቁጥጥር ስር መዋላቸውን የክልሉ ሰላምና ጸጥታ ቢሮ አስታወቀም። ቢሮው እንዳለው ተጠርጣሪዎቹ ሰሞኑን በተካሄደው የክትትል ዘመቻ በቁጥጥር ስር የዋሉት በዞኑና በልዩ ወረዳዎቹ በሚገኙ 17 ቀበሌያት በመዘዋወር በነዋሪዎች ላይ ጥቃት ፈጽሟል፣ ግጭት አነሳስቷል ተብለው በመጠርጠራቸው ነው። ተጠርጣሪዎችን በሕግ ለመጠየቅ ዝግጅት መደረጉን የቢሮው ኃላፊ አቶ አለማየሁ ባውዲ ለዶች ቪሌ ዲ ደብልዩ ገልጧል። የኮንሶ ዞንን አካባቢ ጋር ያለው የጥቅልተ ችግርን በሚመለከት የህግ የበላይነት እንዲረጋገጥ ዛ ቀጠና ጋር ከደረሰው ጉዳት አኳያ በህዝቡና በመንግስት ትብብር አጠቃላይ ህዝብ ውስጥ ይህን ችግር የፈጠሩ ሰዎች ተለይተዋል። ከተለዩት መካከል ወደ አንድ መቶ ሰላሳ ሰባት የሚሆኑ ተጠርጣሪዎች በማስተባበርም ቀጥታ ድግጉ ለመሳተፍም የተንቀሳቀሱ አካላት ህግ ቁጥጥር ስር ውሏል። የታጣቂዎች ጥቃትና የእርስ በርስ ግጭቱን መንስኤ ለማጣራት አራት የምርመራ ቡድኖች ተቋቁመው መረጃዎችን ሲያሰባስቡ መቆየታቸውን ኃላፊው ጠቅሷል። እስካሁን በተደረገው ማጣራት በጥቃቱ የ66 ሰዎች ህይወት ሲያልፍ በ39 ሰዎች ላይ ደግሞ የአካል ጉዳት መድረሱን ኃላፊው ገልጧል። በተጨማሪም የመኖሪያ ቤቶች ቃጥሎ የንብረት ውድመት ዘረፋና የሰዎች ማፈናቀል ድርጊት መፈጸሙን የቢሮው ኃላፊ አቶ አለማየሁ መግለጣቸውን የሐዋሳው ዘጋቢያችን ሸዋንግዛው ወጋየው ይላል ክልል ዘገባ ይጠቁማል። በአሁኑ ወቅት የአካባቢው የጸጥታ ሁኔታ በመረጋጋቱ ለተፈናቀሉ ወገኖች የምግብና የጤና አቅርቦት ተደራሽ እየተደረገ ሲሆን በቀጣይም ወደ ቀደመ ህይወታቸው የመመለስ ስራ እንደሚከናወንም ተገልጿል። ከአርቲስት አጫሉ ሁንዴሳ ግድያ ማግስት በነበረው ሁከት ከፍተኛ ጥፋት የተፈጸመበትና የ100 ሚሊዮን ግድም ኪሳራ የደረሰበት የኃይሌ ባቱ ሪዞርት ሆቴል ሙሉ ለሙሉ ታድሶ ዛሬ አገልግሎት መስጠት ጀመረም። የኃይሌ ሆቴልና ሪዞርቶች ዳይሬክተር አቶ መልካሙ መኮንን ለዶቼ ቬሌ ዲደብልዩ እንዳሉት ባለፉት አራት ወራት ባቱ ሪዞርት ሆቴሉ ሙሉ እድሳት ተደርጎለታል። ቀንና ቀን በመስራት ለማድረስ ችለናል እና ዛሬ ተከፍቷል። የባቱ ሪዞርታችን ሙሉ ለሙሉ የወደሙ ፋሲሊቲዎች አሉ ወይም አገልግሎት የምንሰጠባቸው ቦታዎች፣ ለምሳሌ የሳውና ስቲም፣ ጂምናዚየም፣ ሌላም እነዚህ ሜይን ስቶር የምንላቸው የፐብሊክ ቶይሌቶች፣ ላውንደሪ ሙሉ ለሙሉ ነው የወደሙ። ሁሉም ሩሞቻችን መስታወታቸው ተሰብሮ ነበር። ዕቃዎቻቸው በሙሉ ተዘርፈው ነበረ። እስከ መቶ ሚሊየን ድረስ ጉዳት ነበር የደረሰብን የባቱ ብቻ ከአርቲስት ሃጫሉ ሁንዴሳ ግድያ ማግስት በተለያዩ አካባቢዎች በተፈጠረው ሁከት ከባቱ በተጨማሪ ሻሸመኔ ከተማ ውስጥ የኃይሌ ሆቴልና ሪዞርት ላይም ሙሉ በሙሉ የመውደም አደጋ ደርሶ እንደነበር ይታወሳል። አቶ መልካሙ በሻሸመኔው ሪዞርት ላይ ስራ ለመጀመሩንና ከመንግስት ድጋፍ በመጠበቅ ላይ መሆናቸውን ለአዲስ አበባ ወኪላችን ስዩም ጌቱ ተናግሯል። ኃይሌ ሆቴልና ሪዞርቶች ሰባተኛ ቅርንጫፍ ባለፈው ወረሃ ነሐሴ በአዳማ ከተማ መከፈቱ አይዘነጋም። የዩናይትድ ስቴትስ የመድኃኒት ማምረቻ ሞዴርና የኮሮና ክትባቶችን በአውሮጳ ህብረት ውስጥ ለመስጠት ማመልከቻ አስገባም። ማመልከቻው ለአውሮጳ የመድኃኒቶች ኩባንያ መሥሪያ ቤት መግባቱ ተዘግቧል። በተመሳሳይ ሞዴርና ዩናይትድ ስቴትስ ውስጥ ክትባቱን ለመስጠት ይቻለው ዘንድ ለአሜሪካ የምግብና መድኃኒት አስተዳደር ማመልከቻ ኤፍዲኤ ማመልከቻውን ማስገባቱ ተዘግቧል። የኮሮና ክትባቱ አውሮጳ ውስጥ ከአንድ ወር ባነሰ ጊዜ ውስጥ መሰጠት እንደሚጀምርም ተገልጿል። ጀርመን ራይንላንድ ፍላትስ ግዛት ውስጥ ውስጥ በምትገኘው የትሪር ከተማ በእግረኞች መንገድ ላይ መኪናውን ሆን ብሎ በከፍተኛ ፍጥነት እያሽከረከረ አንድ ነፍሰ ገዳይ ዛሬ ቢያንስ ሁለት ሰዎችን መግደሉ ተዘገበ። በአደጋው በርካታ ሰዎች መቁሰላቸውም ተገልጧል። ከአደጋው ጋር በተያያዘ አንድ አሽከርካሪ በቁጥጥር ስር መዋሉን ፖሊስ አስታውቋል። ግለሰቡ የእግረኞች መንገድ ላይ ሆን ብሎ በፍጥነት በማሽከርከር ሰዎች ላይ አደጋ ያደረሰበት ምክንያት በምርመራ ላይ መሆኑንም ፖሊስ አክሎ ጠቅሷል። ይህ ዶቼ ቬሌ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። በትግራይ ልዩ ኃይል ጥቅምት 24 ቀን 2013 ዓ ም ታፍነው ከነበሩ የሰሜን እዝ የመከላከያ አባላት መካከል 1139ኙ በእግር ተከዜን ተሻግረው አማራ ክልል ሰቆጣ መድረሳቸው ተገለጠ። የኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ ክልል የሚካሄዱ የመልሶ ማቋቋም ተግባራት በሰብአዊ መብቶች የሚመሩ መሆን እንደሚገባቸው አሳሰበም። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን 100 ሺህ የሚጠጉ ኤርትራዊ ስደተኞች በሰሜን ትግራይ አካባቢዎች የምግብ እጥረት እንዳጋጥማቸው አስታወቀም። በደቡብ ክልል ኮንሶ ዞን፣ አማሮ፣ ደራሼ፣ አሌና ቡርጂ ልዩ ወረዳዎች ተፈጥሮ በነበረው ግጭት እጃቸው አለበት የተባሉ 137 ተጠርጣሪዎች በቁጥጥር ስር መዋላቸውን የክልሉ ሰላምና ጸጥታ ቢሮ አስታወቀም። የአንድ መቶ ሚሊዮን ውድመት የተከሰተበት ሃይሌ ባቱ ሪዞርት ከአራት ወራት መልሶ ግንባታ በኋላ ዛሬ ወደ አገልግሎት መመለሱ ተገለጠ። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ።